በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ መስከረም 9 2011 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ ክቡራትና ክቡራን፣ እንደምናመሻችሁ የምናስተናግዳችሁ ሰሎሞን አባትና ጤና ይስጥልን፣ ቆንጅ ይታየ ነኝ። በኦሮሞ ፖለቲካ የምትንቀሳቀሱ ድርጅቶች በፈለጋችሁት መንገድ ተንቀሳቅሳችሁ የኦሮሞ ሕዝብ ከመረጣችሁ ለአንድ ደቂቃም ወንበር ላይ መቆየት አንፈልግም። ከዚህ በዘለለ ከጠላት ጋር አብራችሁ የመጣውን ለውጥ ለመቀልበስ የምትሹ ካላችሁ ግን ከጠላት አንለያችሁም። የኦህዴድ ሊቀመንበር ዶክተር አብይ አህመድ የድርጅታቸውን ጉባኤ ዛሬ ሲከፍቱ ከተናገሩት ካስተላለፉት መልእክት የተቀነጨበ ነው የሰማችሁት። ዘገባው በአብይ ርዕስ ይቀርባል። ሌሎችም ዜናዎችና ዘገባዎች፣ ወቅታዊ ዘገባዎች ይኖሩናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማለን። የፖለቲካ ድርጅቶች በሰላማዊ መንገድ ተወዳድራችሁ ሕዝብ ከመረጣችሁ ለደቂቃም ቢሆን ወንበር ላይ መቆየት አንፈልግም ሲሉ የኦህዴድ ሊቀመንበር ዶክተር አብይ አህመድ ዛሬ ጅማ ላይ ተናገሩ። የኦህዴድ እና የኢህአዴግ ሊቀመንበር የኦሮሚያ ክልል ገዢ ፓርቲያቸውን ጉባኤ ዛሬ ሲከፍቱ በተናገሩበት ወቅት አክለው የመጣውን ለውጥ ለማደናቀፍ ከጠላት ጋር የሚያብር ካለ ግን ከጠላት አንለየውም ብለዋል። በምሽቱ አብይ ርዕስ ዝርዝሩን እናቀርባለን። በሌላ ዜና በአዲስ አበባና በቡራዩ ለደረሱ ጉዳቶች ተጠያቂ የሆኑ ኃይሎችን በተመለከተ ከፌዴራል ፖሊስ የተሰጠው መረጃ ለተለያዩ ትርጉሞች ሊጋለጥ እንደሚችል የኦሮሞ ነጻነት ግንባር ስጋቱን ገለጸ። ለውጡን ለማደናቀፍ የሚጥሩ የተደራጁ ኃይሎች መኖራቸው ግልጽ ነው ያለው ደግሞ አርበኞች ግንቦት ሰባት ነው። የፌዴራል ፖሊስ ኮሚሽነር ሰሞኑን በሰጡት መግለጫ በቡራዩና በአዲስ አበባ አበባ የተፈጸመው ወንጀል በኦነግና በአርበኞች ግንቦት ሰባት ስም የተቀነባበረ ነው ብለው ነበረ። ዘገባ ይኖረናል በመጽሔት ክፍለ ጊዜ። ጅቡቲ ውስጥ የሚኖሩ ኢትዮጵያውያን ስደተኞች ወደ ሀገር ለመመለስ ያቀረቡት ጥያቄ ምላሽ አለማግኘቱን እየተናገሩ ነው። ስደተኞቹ በቅርቡ የኢትዮጵያ ስደተኞችን ኢላማ ያደረገ ጥቃትን ተከትሎ የተባበሩት መንግስታት ድርጅት ወደ ሀገራቸው እንዲመልሳቸው ቢጠይቁ መልስ እንዳላገኙ በመግለጽ አማረዋል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ተቋም ዩኤንኤችሲአር በበኩሉ ጥያቄያቸውን ተቀብሎ መፍትሔ ለመስጠት እየተዘጋጀ መሆኑን ገልጿል። ገልሞ ዳዊት ተጨማሪ አለው። የተባበሩት መንግስታት ድርጅት የስደተኞች ጉዳይ አሃዝ እንደሚያሳየው በጅቡቲ ከአስር ሺህ በላይ ትውልድ ኢትዮጵያ ስደተኞች ይገኛሉ። እነዚህ ስደተኞች በዋና ከተማዋና በጅቡቲ ባሉ ስደተኞች መጠለያ የሚኖሩ ናቸው። ባለፈው ነሐሴ ወር በጅቡቲ በሚኖሩ የኢትዮጵያ ስደተኞች ላይ ጥቃት ከተፈጸመ ወዲህ በርካቶች ወደ አገራቸው ተመልሰዋል። በጥቃቱ ብዙዎች የአካል ጉዳት እንደደረሰባቸው፣ ሦስት ሰዎች ደግሞ እስካሁን ተወስደው እንዳልተገኙ ስደተኞች ለአሜሪካ ድምፅ ገልጸዋል። አሁንም በጅቡቲ ከተማ መንቀሳቀስ አስቸጋሪ መሆኑን ይናገራሉ። ረኮንሩ መጋላ ጠረፍ ያለው ችግር በከተማ ጠረፍ፣ ሰዎቻችንን አይለቁም፣ ሰዎቻችንን እያጠቁ ነው ያሉት። አሁንም ቅርብ ጊዜ በርበላ በሚባል ስደተኞች ቦታ ላይ ጉዳት ደርሷል። ስደተኞች እንደሚናገሩት ብዙዎቹ የኢትዮጵያ ስደተኞች የተጠለሉት አለዴ በመባል የስደተኞች ካምፕ ነው። በአለዴ ካምፕ ለሀያ ዓመት የኖሩ አቶ አብደላ የሚባሉ ስደተኛ የካምፑን ሁኔታ እንዲህ ያስረዳሉ። ኑሮ አይባልም እየኖርን ያለ ነው። በፊት ወደ ከተማ ወጥተን ስራ ሰርተን ራሳችንን እንደጉም ነበር። አሁን ግን ያቀርጧል። አሁንም ሁኔታው በጣም አስቸጋሪ ነው። ምንም አንድ እርምጃ ወጥተህ መራመድ አትችልም። አሁንም ከቤተሰባቸው የተጠፋፉ ብዙ ሰዎች አሉ። ከዚህም በተጨማሪ ስደተኞቹ በዩኤንኤችሲአር ለአንድ ስደተኛ ልደረግ የሚገባ እንክብካቤ እየተደረገልን አይደለም ብለው ቅሬታ ያቀርባሉ። ባለፈው ነሐሴ ወር የኢትዮጵያ ስደተኞችን ዒላማ ያደረገ ጥቃት ከተፈጸመ በኋላ በጅቡቲ የኢትዮጵያ ኤምባሲ ሦስት ሺህ የሚሆኑትን ወደ አገር መልሷቸዋል። አሁንም ሌሎች ስደተኞች ወደ አገር ለመመለስ እንደሚፈልጉ ይናገራሉ። ከተመዘገቡ ወራቶች እንዳለፉ ነገር ግን የዓለም አቀፉ የስደተኞች ድርጅት ዩኤንኤችሲአር እስካሁን ምንም መልስ እንዳልሰጣቸው ነው የሚናገሩት። የዩኤንኤችሲአር ጅቡቲ ቅርንጫፍ ቃል አቀባይ ቫኔሳ ፓናሊገን ድርጅታቸው በጅቡቲ ያሉ ኢትዮጵያውያን ስደተኞች ወደ አገራቸው ለመመለስ ዝግጅት ላይ መሆኑን ለአሜሪካ ድምፅ ገልጸዋል። ሚስስ ቫኔሳ ዩንሺር በጅቡቲ ከሚገኘው የኢትዮጵያ ኤምባሲ ጋር ስደተኞቹ ወደ ቀያቸው የሚመለሱበትን መንገድ በመምከር ላይ መሆኑን ነው የገለጹት። በስደተኞች ላይ ለደረሰው ጉዳት ድርጅታቸው ማዘኑን ገልጸው አሁን ግን የሀገሩ መንግስት ሁኔታውን ሙሉ በሙሉ መቆጣጠሩን ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ከቦርኪና ፋሶ ጋር በሚያዋስነው የኒጀር ደቡባዊ አካባቢ አንድ ጣሊያዊ ቄስ መጠለፋቸው ተገለጸ። ፒየር ሉዊጂ ማካሊ ሰኞ ለት ማታ መጠለፋቸውን የኒጀርና የጣሊያን መንግስታት አረጋግጠዋል። ቄሱን የጠለፍኩት እኔ ነኝ ያለ ወገን ግን እስካሁን አልቀረበም። ቄሱ ምዕራብ አፍሪካ ውስጥ በአንድ ወር ውስጥ የተጠለፉ ሁለተኛ አውሮፓዊ መሆናቸው ነው። የአፍሪካ ሚስዮኖች ማህበር ለሚባል የሮማ ካቶሊክ ሚስዮናዊ ድርጅት በተጠለፉበት አካባቢ ለ11 ዓመታት የሰሩ እንደሆኑ ተነግሯል። ደቡባዊ የመን ውስጥ እየተካሄደ ያለው ውጊያ ወደ ዋናው ወደብ ወደ ሁዴይዳ እየተቃረበ ከሄደ ለብዙ መቶ ሺህ ሕፃናት የሞት ፍርድ ያህል ሊሆን እንደሚችል ሴቭ ዘ ችልድረን ወይም ሕፃናት አድን የሚባለው ግብረ ሰናይ ድርጅት አስጠነቀቀ። የሴቭ ዘ ችልድረን የየመን ተጠሪ ታሜር ኬሮሎስ በሰጡት ቃል በዚህ ወሳኝ ወደብ በኩል የሚገባው ምግብ፣ ነዳጅና ሌላማ አቅርቦት ከተቋረጠ ብዙ መቶ ሺህ ሕፃናት በረሃብ እየተጎዱ ያሉ እንዲሁም አቅርቦት ማግኘት እንደማይችሉ ገልጸዋል። አሁንም ከአምስት ሚሊዮን በላይ ሕፃናት ረሃብ ለከባድ ቸነፈር ተጋልጠው እንዳሉ ሲታወቅ፣ ሁዴዳ ወደብ በውጊያው ከተዘጋ ደግሞ ደግሞ የተጎጂዎቹ ህጻናት ቁጥር በአንድ ሚሊዮን እንደሚጨምር ህጻናት አድን ድርጅት አስጠንቅቋል። የሰሜን ኮሪያ መሪ ኪም ጆንግ ኡን በሀገራቸው የሚሳኤል ግንባታ መርሃ ግብር ውስጥ ቁልፍ የሆኑትን ሁለት ጣቢያዎች ሲያፈርሱ ዓለም አቀፍ መርማሪዎች ተገኝተው እንዲታዘቡ ሊፈቅዱ መስማማታቸውን ዛሬ አስታውቀዋል። ኪም ይህንን ባስታወቁበት የጋራ ጋዜጣዊ መግለጫ ላይ የደቡብ ኮሪያው ፕሬዚደንት ሙን ጄ ኢን በሰጡት ቃል የኮሪያ ልሳነ ምድር ከጦርነት ነጻ ምዕራፍ የመሆኑ ሂደት ተጀምሯል ብለዋል። የሰሜን ኮሪያውን መሪም ቢቻል በዚሁ የአውሮፓውያን አመት ሶልን ይጎብኙ ሲሉ ጋብዘዋል። የሁለቱ ኮሪያዎች መሪዎች የያዙት የሶስት ቀናት ጉባኤ ዛሬ ሁለተኛ ቀኑን የፒዮንግያንግ መግለጫ እና አጠቃላይ ወታደራዊ ስምምነትን በመፈረም ተጠናቋል። ይህ በእንዲህ እንዳለ የተቀናቃኞቹ የሁለቱ ኮሪያዎች መሪዎች በደረሱት አጠቃላይ ስምምነት መሰረት ዩናይትድ ስቴትስም ተመጣጣኝ እርምጃ የምትወስድ ከሆነ ፒዮንግያንግ ላይ ያለውን ዋናውን ይቅርታ፣ ዩንግዮን ላይ ያለውን ዋናውን የኒውክሌር ጣቢያዬን አፈራርሳለሁ ስትል ሰሜን ኮሪያ አስታውቃለች። ስምምነቱ ዛሬ ሰሜን ኮሪያ ዋና ከተማ ፒዮንግያንግ ውስጥ የሀገሪቱ መሪ ኪም ጆንግ ኡን እና በደቡብ ኮሪያ ፕሬዚደንት ሙንጄ ኢን የሁለተኛ ቀን ጉባኤያቸውን ሲያጠናቅቁ ይፋ ተደርጓል። ፒዮንግያንግ የዩምቢዮንን የኒውክሌር ጣቢያ ስትዘጋ ዓለም አቀፍ ጠበብት በታዛቢነት በሚገኙበት የሚሳይል ሞተር መፈተሻ ጣቢያና መወንጨፊያንም እዘጋለሁ ብላለች። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ በትዊተር ባስተላለፉት መልእክት ስምምነቱን በጣም አስደሳች ሲሉ አድንቀዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለጠቅላይ ፍርድ ቤት ዳኝነት ያጯቸውን ብሬት ካቫኖ ከሰላሳ ስድስት ዓመታት በፊት አብረዋቸው የሁለተኛ ደረጃ ተማሪ በነበሩት ወጣት ላይ ወሲባዊ ጥቃት አድርሰዋል ብዬ ለማሰብ ይከብደኛል ሲሉ ተናገሩ። ካቫኖ ጥቃቱን አድርሰውብኛል ብለው የወነጀሏቸው ሴት ለሕይወቴም ፈርቻለሁ ብለው ፈርቼ ነበር ሲሉ ነው የተናገሩት። የጠቅላይ ፍርድ ቤት ጩዳኛውን የወነጀሏቸው የካሊፎርኒያዋ የስነ ልቡና ጥናት ፕሮፌሰር ክሪስቲን ብሌዚ ፎርድ በመጪው ሰኞ መወሰኛው ምክር ቤት የፍትህ ኮሚቴ ፊት ቀርበው ቃላቸውን ይሰጣሉ ብዬ ተስፋ አድርጋለሁ ብለዋል ፕሬዚደንት ትራምፕ። የሃምሳ አንድ አመቷ ክሪስቲን ፎርድ የሚሉትን ልሰማ እፈልጋለሁ፣ ካልቀረቡ ግን ያሳዘነኛል ሲሉ ትራምፕ አክለዋል። የፕሮፌሰሯ ጠበቃ በበኩላቸው ደንበኛቸው መወሰኛው ኮሚቴ ፊት ከመቅረባቸው በፊት የፌዴራል ምርመራ ቢሮ ኤፍቢአይ ጉዳዩን እንዲመረምር ጠይቀዋል። ዶናልድ ትራምፕና የምክር ቤቱን ኮሚቴ የሚመሩት ሪፖብሊካኖች ግን የኤፍቢአይ ምርመራ አያስፈልግም እያሉ ነው። እንደ ኤሮፓውያን አቆጣጠር በ1982 ዓ ምት ዋሽንግተን አካባቢ በሚገኝ መኖሪያ ቤት ውስጥ በአንድ ግብዣ ላይ ጥቃት አደረሱብኝ ተብሎ የቀረበባቸውን ውንጀላ እኔ አንድም ሴት ላይ ጥቃት ፈጽሜ አላውቅም ሲሉ አጥብቀው ያስተባበሉት ብሬት ካቫኖ ኮሚቴው ፊት እቀርባለሁ ብለዋል። ፕሬዚዳንት ትራምፕ እጩቸውን ግሩም ሰው ሲሉ አወድሰው የሹመታቸውን ማጽደቂያ ሂደት ግን በምን አይነት እንደሚቀጥል የሚወስነው የምክር ቤቱ ኮሚቴ ነው ብለዋል። ይህ በዚህ እንዳለ በ1991 ዓ ም በጊዜው የጠቅላይ ፍርድ ቤት እጩ ዳኛ የነበሩትን ክላረንስ ቶማስን በወሲባዊ ጥቃት ወንጅለዋቸው የነበሩት የህግ ፕሮፌሰሯ አኒታ ሂል ክሪስተን ፎርድ በካቫኖ ላይ ያቀረቡትን ክስ ኤፍቢአይ ይመርምርልኝ ሲሉ መጠየቃቸውን ደግፈዋል። ሰሞኑን ከባድ ዝናብ አዘሉ የውቅያኖስ ማዕበል ፍሎረንስ ያደረሰውን ውድመትና እየተካሄደ ያለውን ፈታኝ ነው የተባለ መልሶ ማቋቋም ሥራ ለመመልከት ፕሬዚደንት ዶናልድ ትራምፕ ወደ ሰሜን ካሮላይና ተጉዘዋል። ቼሪ ፖይንት አይሮፕላን ማረፊያ እንደደረሱ ሚስተር ትራምፕ በሰጡት ቃል ለዚህ ጥረት የተዘጋጀው እቅድ ማመን ከሚቻለው በላይ ነው፣ ከፌዴራል መንግሥት የሚጠበቀው ወጪ ብዙ ቢሆንም ይመጣል ብለዋል። የማዕበሉን ተጎጂዎችም የሐዘናችሁ ተካፋይ ነን፣ እስከ መጨረሻው አብረናችሁ እንቆማለን ሲሉ ተስፋንተዋል የዜናው ሰዓት አበቃ። አድማጮች ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330ና በ15640 ኪሎ ሄርትስ በ25 ሜትር ባንድ በ11720 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ መስከረም 9 ምሽት ፕሮግራማችን ነው። የከትናንት በስቲያው ቅዳሜ በቡራዩና አካባቢው የተከሰተውን ግድያ በመቃወም በአርባ ምንጭ የተቃውሞ ሰልፍ ላይ በቁጣ ንብረት ለማውደም የቃጡ ወጣቶች እንደነበሩ የሚታወስ ነው። እንደ አካባቢው ባህል የሀገር ሽማግሌዎች ሳር ይዘውና በንብረት ላይ ጉዳት እንዳይደርስ በአካል ቆመው ተከላክለዋል። የሚካሄደውን ለውጥ በሚቃወሙ ጥቅማቸው በተነኩ ግለሰቦች እና ቀድሞ ስልጣን ላይ በነበሩ ሰዎች እንዲሁም ደግሞ በአንዳንድ የፖለቲካ ድርጅቶች ስሰት የፖለቲካ ፕሮፓጋንዳም ሆነ የፖለቲካ አመለካከት ስሰት ምክንያት የሚፈጠሩ ሁኔታዎች ናቸው። በአሁኑ ጊዜ እየበዙ ያሉ እና በመሰረቱ በመሰረቱ በህዝቦች መሀል ያሉ ግጭቶች የኢትዮጵያ ችግር ሆነውም አያውቁም። ከእነዚያ የጋሞ የሀገር ሽማግሌዎች አንዱና ከጋሞ ደሬዎች አንዱ የሆነው የካኦ ባህላዊ መሪ የሚሆኑት አቶ ደምሴ ጻራ በቡራዩ ሁከት በተገደሉ የጋሞ ብሔረሰብ አባላት የቅብር ስነ ስርዓት ላይ ለመገኘት ትናንት ወደ አዲስ አበባ እንደሄዱ በስልክ አግኝተን አነጋግረናቸው ነበረ። ይዘናቸዋል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሄቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ የፖለቲካ ድርጅቶች በሰላማዊ መንገድ ተወዳድራችሁ ሕዝብ ከመረጣችሁ ለደቂቃም ቢሆን ወንበር ላይ መቆየት አንፈልግም ሲሉ የኦህዴድ ሊቀመንበር ዶክተር አብይ አህመድ ዛሬ ጅማ ላይ ተናግረዋል። የኦህዴድና የኢህአዴግ ሊቀመንበር የኦሮሚያ ክልል ገዢ ፓርቲያቸውን ጉባኤ ዛሬ ሲከፍቱ በተናገሩበት ወቅት አክለው የመጣውን ለውጥ ለማደናቀፍ ከጠላት ጋር የሚያብር ካለ ግን ከጠላት አንለየውም ብለዋል። Reporter rachel Mukhtar Jamal K Jim Mata Chamarello. ኦህዴድ ዛሬ በጅማ ባካሄደው ዘጠነኛ ድርጅታዊ ጉባኤ መክፈቻ ላይ የኢህአዲግ እህድ ድርጅቶችና ተፎካካሪ ፓርቲዎች ጭምር ተሳትፎበታል። ከስድስት ሺህ ሰው በላይ በታደመበት በዚህ የጉባኤው መክፈቻ ላይ ንግግር ያደረጉት የድርጅቱ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስቴር ዶክተር አብይ አህመድ ኦህዴድ ኢህአዲግ ያለፈበትን ውጣ ውረድ በማስታወስ አሁን የተገኙት እንድል የመቋደስ ሂደቱ ላይ ትኩረት ሊሰጥ እንደሚገባና ህዝቡ እንዲተባበርም ጥሪ አቅርበዋል። በተለይ የኦህዴድ አመራርን በተመለከተና የኦሮሞ ህዝብ አስተሳሰብን እንደ ባህል ባህላችንና ታሪክ ትውፊታችን ሁሉንም አቃፊ የሆነች ኢትዮጵያን መገንባት አለብን ለብሔር ብሔረሰቦችም ዋልታና ማገር ነን ብለዋል ዶክተር አብይ አህመድ ልክ እንደ ትናንት ኢትዮጵያን እንገነባታለን ከብሔር ብሔረሰቦች ጋር በፍቅርና በመከባበር አብረን እንኖራለን አብረን ሆነን አፍሪቃንም የአፍሪካ ቀንድንም እንገነባለን። ሊያግደን የሚችል አንዳሽ ነገር የለም። የፖለቲካ ምህዳሩን ከማስፋት አንጻር መንግስት ሰፊ ስራ ሲሰራ መቆየቱን ያስታወሱት ዶክተር አብይ አህመድ ተፎካካሪ ፓርቲዎች ቁጥራቸው በዝተው የህዝብ አስተሳሰብና አማራጮችንም ከሚበትኑ ወደ አንድነት ተሰባስበው በጋራ ቢታገሉ የተሻለ መሆኑንም ጠቁመው በሀገሪቷ የተዘረጋው ምቹ የፖለቲካ ምህዳር ላይ የተንቀሳቀሱ ሀሳባቸውን ማንጸባረቅ እንደሚችሉም አረጋግጠዋል። በዚሁ መሰረት በማንኛውም አይነት ተወዳድራችሁ ህዝብ ሀሳባችሁን ከመረጠ ድርጅታቸው ወንበር ለመልቀቅ ዝግጁ መሆኑን ቃል ገብተው ከዚህ በስተጀርባ ደባና ሴራ መስራት ግን ከጠላት አያስለይም ብለዋል። በኦሮሞ ፖለቲካ የምትንቀሳቀሱ ድርጅቶች በፈለጋችሁት መንገድ ተንቀሳቅሳችሁ የኦሮሞ ህዝብ ከመረጣችሁ ለአንድ ደቂቃም ወንበር ላይ መቆየት አንፈልግም። ከዚህ በዘለለ ከጠላት ጋር አብራችሁ የመጣውን ለውጥ ለመቀልበስ የምትሹ ካላችሁ ግን ከጠላት አንለያችሁም። ለረጅም ጊዜ በኢትዮጵያ ሰፍነው የነበረው የጥላቻ ፖለቲካን በተመለከተ ንግግር ያደረጉት የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት ለማ መገርሳ ከዚህ ቀደም የሀገሪቷ ፖለቲካ አንዱ ሌላኛውን የመጥለፍና በጠላትነት ሰየመው የማሳደድ ሂደት መሆኑን አስታውሰው፣ ነገር ግን ዛሬ ተሰባስቦ መነጋገር መቻሉን ተናግረዋል። በዚህ ሂደት ኦህዴድ እያካሄደ ያለው ዘጠነኛው ድርጅታዊ ጉባኤም የተለያየ አስተሳሰብ ያላቸው የኦሮሞ ፖለቲከኞችን አንድ ላይ አሰባስቦ ማገናኘት በመቻሉ ታሪካዊ ነው በማለትም ገልጸዋል።

ተመልሰው ለሕዝባቸው እንዲሠሩ መንገድ ተከፍቶላቸዋል። በጉባኤው ላይ በመገኘት የኦህዴድ እህት ድርጅቶችና የኢህአዲግ አባል ከሆኑ ድርጅቶች ውስጥ ቢያዴንም በመወከል የተገኙት አቶ ንጉሱ ጥላውን ናቸው። አቶ ንጉሱ ኦህዴድ በኢህአዲግ ውስጥ ሲንጸባረቅ የነበሩ ስህተቶችና ችግሮችን በማረም ሂደት ላይ ከፍተኛ አስተዋጽኦ ያበረከተ ድርጅት እንደመሆኑ መጠን ኦህዴድ ለአመራርነቱ እያደረገ ለነበረው አስተዋጽኦ የክልላቸው ህዝብና የድርጅታቸው ክብርና ምስጋና የላቀ መሆኑን አቶ ንጉሱ አረጋግጠዋል። ይህ ለውጥ እንዲመጣ ኦህዴድ ያበረከተው አስተዋጽኦና የተጫወተው ሚና በእጅጉ ትልቅ ትልቅና ታሪክ ሊረሳው የማይችል ነው። በዚህ አጋጣሚ በዚህ አጋጣሚ መላው የድርጅታችን አባላትና የአማራ ክልል ሕዝብ ኦህዴድ በለውጡ ሂደት ለተጫወተው ሚናና ላበረከተለት መሪ ከልቡ እውቅና በመስጠት በመላ የክልሉ ወረዳዎች ድጋፉን መስጠቱን ሳስታውስ በታላቅ ኩራትና ደስታ መሆኑን ልገልጽላችሁ እወዳለሁ። ሌላኛው ንግግር ያደረገው የኦህዴድ እህት ድርጅት የህወሓት ተወካይ ዶክተር አብርሃም ተከስተ ናቸው። ዶክተር አብርሃም የኦህዴድ ሚና በኢትዮጵያ ግንባታ ውስጥ የላቀ መሆኑን ህዝባችንና ድርጅታችን ያምናል ነው ያሉት። የተከበራችሁ ጉባኤተኞች ከትግራይ ህዝብና ከህወሓት እጅግ የከበረ ሰላምታ እና መልካም ምኞት ይድረሳችሁ። የተከበራችሁ ጉባኤተኞች፣ ክቡራንና ክቡራት ኦህዴድ ለኦሮሞ ህዝብ ፖለቲካዊ መብቶች መከበር፣ ለኦሮሚያ ልማትና ብልጽግና፣ በአጠቃላይም ለሀገራችን ልማት፣ ለዲሞክራሲ እና ህገ መንግስታዊ ፌዴራላዊ ስርዓት ግንባታ ለከፈለው ከፍተኛ መስዋዕትነትና ለሰጠው አመራር ህወሀትና የትግራይ ህዝብ ሁሌም ከፍተኛ ክብር አላቸው። ከተፎካካሪ ፓርቲዎች ውስጥ ንግግር ያደረጉት አንዱ የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ አቶ በቀለ ገርባ ናቸው። አቶ በቀለ እየታየ ያለውን የዲሞክራሲ ምህዳር መሻሻል እና የተመዘገቡ ድሎችን የበለጠውኑ ለመቋደስ የህዝብ አንድነት ወሳኝነት እንዳለው ተናግረዋል። በዛሬው ዕለት ለዓመታት ሲያሰቃየኝ ከነበረ ድርጅት ፊት ለፊት ቆሜ ስለ አንድነት እንዳቀነቅን ያስገደደኝም የህዝብ ፍላጎትና የወቅቱ ጥያቄ ነው በማለት ተናግረዋል። ናፍቶኩማኒ ቢዩ ጫለን ወርባችስ አቶ በቀለ ገርባ ቀደም ሲል ጀማልም እንደጠቆመው በዚህ ጉባኤ ላይ የተናገሩት ይነስም ይብዛ በእኔ መታሰር ታሪክ ውስጥ የተወሰነ ድርሻ በነበረው እና ትናንትና ሳወግዘው በነበረው ድርጅት ፊት ቆሜ የምናገረው ከመቼውም ጊዜ በላይ አንድነት ያስፈልገናል ብዬ ስለማምን ነበር ያሉት። ጀማል ሙክታር፣ ጀማልን ለዘገባው አመሰግናለሁ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በአዲስ አበባና በቡራዩ ለደረሱ ጉዳቶች ተጠያቂ የሆኑ ኃይሎችን በተመለከተ ከፌዴራል ፖሊስ የተሰጠው መረጃ ለተለያዩ ትርጉሞች ሊጋለጥ እንደሚችል የኦሮሞ ነፃነት ግንባር ስጋቱን ገልጿል። ለውጡን ለማደናቀፍ የሚጥሩ የተደራጁ ኃይሎች መኖራቸው ግልጽ ነው ያለው ደግሞ አርበኞች ግንቦት ሰባት ነው። የፌዴራል ፖሊስ ኮሚሽነር ሰሞኑን በሰጡት መግለጫ በቡራዩና በአዲስ አበባ የተፈጸመው ወንጀል በኦነግና በአርበኞች ግንቦት ሰባት ስም የተቀነባበረ ነው ብለዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። ከሳምንት በፊት አዲስ አበባ የተጀመረው በቡራዩ የቀጠለው አሳዛኝ ድርጊት የተፈጸመው ግድያ ሚስጥር መነጋገሪያ ሆኖ ቀጥሏል። አዲስ አበባ በባንዲራ ቡራዩ ደግሞ በደንብ ባልተብራራ ምክንያት ግጭቶች ተከስተዋል፣ ግድያዎች ተፈጽመዋል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ዘይኑ ጀማል ለአሜሪካ ድምፅ ሲናገሩ የተፈጸመው ወንጀል ድንገተኛ ለመሆኑን ጠቅሰዋል። ይልቁን በደንብ የታቀደ መሆኑን ነው የገለጹት። በኦነግና በአርበኞች ግንቦት ሰባት ስም የተቀነባበረ ነገር ግን በአንድ ኮማንድ ሴንተር የሚመራ ትልቅ የጥፋት ዕቅድ መሆኑን ነው ያብራሩት። ወንጀለኞቹ ስማቸውን ተጠቅመዋል፣ በሚል የተጠቀሱትን የሁለቱን ፓርቲ አመራሮች አነጋግሬያለሁ። በቅድሚያ ያነጋገርኳቸው የኦሮሞ ነጻነት ግንባር ኦነግ ሊቀመንበር አቶ ዳውድ ኢብሳ በጠፋው የሰው ሕይወት ማዘናቸውን ገልጸዋል። በሰላማዊ መንገድ እንንቀሳቀሳለን ብለን በወሰንበት ሰዓት ይህ መፈጠሩ የሚያሳዝን ነው ሲሉ ነው የተናገሩት። በፖሊስ ኮሚሽነሩ የተሰጠው መረጃ ግን ለተለያዩ ትርጉሞች ሊጋለጥ የሚችል መሆኑን ስጋታቸውን ገልጸዋል። እንግዲህ እነዚህ የድርጅት ደጋፊዎች ናቸው፣ በድርጅት ስም ነው የሚንቀሳቀሱት፣ ይሄ የተጣራ ነገር የለም። በእኛ በኩል በድርጅት አባሎች ናቸው ብለን አናስብም። ለምንድ ነው አባሎቻችን? የኦሮሞ ነዛነት ግንባር አባል ድርጅት አለው። ድርጅት ደግሞ በመመሪያ ነው እና በትእዛዝ ነው የሚንቀሳቀሰው። የዚህ አይነት ትእዛዝ የሚሰጥ የለም። የቄሮ ድርጅት ነው የቄሮ ወጣቶች እሱም ድርጅት አለው አመራር አለው በመመሪያ ነው የሚንቀሳቀሰው። ሰባት ሚሊዮን ህዝብ በሰላም መጥቶ በሰላም የተመለሰ ወደ ቤቱ። ስለዚህ የኦሮሞ ነጻነት ግንባርና የቄሮ ሊሆን አይችልም። ይህን ራሴን እንደምተማመነው አምንበታለሁ። እኛን አጣራለ ኮሚሽነሩ ያሉት አቶ ዳውድ ለምሳሌ ወደ እሱ ሲገቡ ልንገሮትና የኢትዮጵያ ፖሊስ ኮሚሽነር የፌዴራል ፖሊስ ኮሚሽነር ዘይኑ ጀማል ያሉት ወንጀሉ በደንብ የታቀደና በሁለት ዋና ዋና በሚባሉ የፖለቲካ ድርጅቶች ማለትም ሰባትና በግንቦት ሰባት ስም እየተቀነባበረ ነገር ግን በአንድ ኮማንድ ሴንተር የሚመራ ትልቅ የጥፋት እቅድ ነው ብለዋል። ፓርቲዎቹ የሉበትም ነገር ግን በእነሱ ስም የተቀነባበረ ነው ነው የሚሉት እናንተ ይህን በተመለከተ የተሰጣችሁ መረጃ አለ ከፌዴራል ፖሊስ ወይ፣ ከመንግስት ከእናንተ ጋር የተነጋገሩበት ነገር አለ የምታውቁት አለ? ምንድን ነው አስተያየቶት በአጠቃላይ የፖሊስ ኮሚሽነሩ ባሉት ላይ? ፖሊስም ቢሆን መንግስትም ቢሆን መረጃ አልሰጠንም፣ ማንነታቸውንም አልሰጠንም። ይህንን ካጣራም በኋላ አባሎቻችን በየቦታው የተመዘገቡ ናቸው ደጋፊዎችም የተመዘገቡ ናቸው። ከኛ ውጭና ከአባሎቻችን ውጭ ደግሞ በዚህ አይነት ስም የተንቀሳቀሱ አሉ። እነዚህ እነዚህ ናቸው ካሉ ከዛ በኋላ ነው እኛ አስተያየት መስጠት የምንችለው። በበኩላቸው ተደጋግመው ይነገራል። እውነት ነው የሚለው ለእኛ በጣም ጥያቄ ነው። ምክንያቱም በኦነግ ስም እንደዚህ ሆነ እንደዚህ ሆነ ብዙ ጊዜ ሲባል የከረመ ነው ለአመታትና፣ ይሄ በጣም አጠያያቂ ይሆናል። ዋነኛው ግን የፖሊስ የተጣራ ነገር ካለ በነዛ ግለሰቦች ላይ ና እነዚያን ግለሰቦች ደግሞ ከድርጅቶቹ ጋር መጨረስ ይሻላል ለፓብሊክ እንደዚህ አይነትን ከመስጠት በፊት። ምክንያቱም ትንሽ አነጋጋሪ ስለሚሆን፣ በተለየ መንገድ ይረዳዋል አንዳንድ ሰው በሚል ነው። አንዳንድ ሰው በተለየ መንገድ ይረዳል። ያልሆነ ጥርጣሬ ይፈጥራል በድርጅቶች ውስጥ እና በድርጅቶችና በህዝቡ ማልም ጥርጣሬ ይፈጥራል። ይሄ መረጃው ያልተጣራ ስለሆነ በዚህ ላይ አስታት መስጠቱ በጣም ይቸግረናል። እኛ የምንለው እዛ ከመሄዱ በፊት ለድርጅቶቹ መረጃ አከፋፍሎ ከዛ በኋላ በዛ ላይ እኛም የምንለው አለ መንግስትንም የምንረዳው ነገር እነዚህ እውነት ናቸው ወይ? በእኛ ስም ተንቀሳቅሰዋል ወይ? ይህንን አጣርተን መንግስትንም የምንረዳው ነገር አለ እና አጠያያቂና አነጋጋሪ ነው ማለት ነው። አርበኞች ግንቦት ሰባት በበኩሉ ለውጡን ለማደናቀፍ የሚፈልጉ የተደራጁ ኃይሎች መኖራቸው ግልጽ ነው ብሏል። የድርጅቱ የስራ አስፈጻሚ ኮሚቴ አባልና የህዝብ ግንኙነት ኃላፊ አቶ አበበ ቦጋለ እንዳሉት እንደዚህ አይነት ኃይሎች የተለያዩ አጋጣሚዎችን ሊጠቀሙ ይችላሉ። የኮሚሽነሩ አገላለጽ ግልጽ ነው። ሁለቱ ድርጅቶች በቅርብ ጊዜ ተከታትለው የገቡ ነው፣ ወደ ሀገር ውስጥ ያንን ተከትሎ ነው አንዱን ማህበረሰብ ከሌላው ጋር የማጋጨት እንቅስቃሴ ጎልቶ አዲስ አበባና አካባቢው ላይ እያዳረሰ ያለውና በእኛም አሴስመንትና ባለን መረጃ እንደዚህ አይነት ስ ስግጭት የሚያነሳሳ የተደራጀ ይሄ አሁን አገሪቷ የገባችበት ለውጥ እንዲደናቀፍ የሚፈልግ ኃይል እንዳለ እናውቃለን። ኃይል ይህንን አጋጣሚ ተጠቅሞ ይህንን ችግር እንዲመጣ ያደረገ መሆኑን ነው ለመግለጽ የፈለጉት። በዛ አቀራረብ፣ በዛ አገላለጽ እንስማማለን። እንግዲህ የእናንተን ድርጅት ስም ተጠቅሞ የሚንቀሳቀስ የተደራጀ ቡድን ካለ ያሁን በአንድ ኮማንድ ሴንተር የሚታዘዝ ከዚህ ጋር በተያያዘ ከመንግስት ጋር ለመነጋገር የሞከራችሁበት ሁኔታ አለ? ፖሊሶች እናንተን ለማነጋገር ሞክረዋል ወይ? በዚህ ላይ ያላቸው አስተያየት ምንድን ነው? ለምሳሌ አንዱ የግጭቱ መንስኤ እንዲሆን ያደረጉት የኦነግ ባንዲራ ኦነግ አቀባበል ላይ በከተማው ውስጥ መሰቀሉን መቃወም ነው። እኛ እንደ ድርጅት ቀደም ስል ወደ አገር ቤት ከመምጣታችን በፊት የነበረውን ሥርዓት በምንታገልበት ሰዓት ላይ ከኦሮሞ ድርጅቶች ጋር በጋራ ግንባርን ፈጥረን ጥምረትም እየፈጠን ስንንቀሳቀስ ኖረናል። በዛ ሰዓት ላይ በመላው ሀገር ሕዝባዊ ስብሰባዎች ጠራ ነበረ የኦነግ አርማ ወይም ባንዲራ ብሎ የሚጠቀሙበትን በየምንሄድባቸው ስብሰባ አዳራሾች ውስጥ ከኢትዮጵያ ባንዲራ ጋር እና ከድርጅታችን አርማ ጋር እንዲሰቀልና የድርጅቱን ዓላማ የሚገለጽበት ሁኔታ ስናካሄድ ነው። ይህ ለአንድ ዓመት፣ ለሁለት ዓመት አይደለም እንግዲህ የተደረገው ከ2008 ጀምሮ እስካሁኑ በፈረንጆች አቆጣጠር እስካሁኑ እስከ 2018 ላለፈው 10 ዓመት የተካሄደ ነው። ያንን በውጭ ሀገር ያደረግን ድርጅት ወደ ሀገራችን ከመጣም በኋላ ኦነግ ወደ ገዛ ሀገሩ መጥቶ የራሱ ደጋፊዎች የራሱ አባላት ባሉበት ቦታ ¿Vale? Right. ባንዲራውን መስቀሉን የኛ አባላት ወይም ደግሞ እኛ እንደ ድርጅት የምንቃወምበት ምክንያት የለም። እያንዳንዱ ድርጅት የራሱ ባንዲራ ለኦነግ ብቻ አይደለም ያለው። እኛ በዲሞክራቲክ ድርጅቶች ነን። ኢትዮጵያ አሁን የፌዴራል ስትራክቸር ነው ያላት። ለወደፊትም ህዝቡ በሚወስነው አይነት የፌዴራል አደረጃጀት እያንዳንዱ ክልል የራሱ ባንዲራ እንደሚኖረው የሚገባን ኃይሎች ነን። የኖንባቸው ዲሞክራቲክ ሀገሮችም የሚከተሉት እሱ ነው። ሀገራችን ውስጥ የየሆነ ያለው እሱ ነው። መቀጠልም የሚችለው እሱ ነው። ስለዚህ የኦነግን ባንዲራ ለምን ተከላችሁ የሚል ግጭት የሚያስነሱ ሰዎች የእኛን አላማ የእኛን የፖለቲካ አስተሳሰብ በፍጹም የሚወክሉ ሀይሎች መሆን አይችሉም። ከዚህ በመነሳት ነው እንግዲህ እነዚ ሀይሎች የእኛ አባላቶች አይደሉም። ይህንን መንግስትም ያውቃል፣ የፖለቲካ ድርጅቶቹም ያውቃሉ። ያንን ስም ተጠቅሞ ቅድም የተደራጀ ያልነው ሀይል ይህንን ግጭት በማህበረሰቦች መካከል መፍጠር ችሏል። አሁንም እየቀጠለ ነው። እንደዚህ አይነት እንቅስቃሴ አንዳንድ ቦታም ስማችን ኢምፕሊኬት ለማድረግ የሚሞክሩ ሰዎች አሉ። ይሄ ሁሉ የተደራጀ ሀይል የሚያካሄደው እንጂ ኢትዮጵያ ውስጥ ለውጡን ተከትሎ አገሪቷን ወደተሻለ ቦታ እናመጣለን ብሎ በቅንነት የመጣ የፖለቲካ ድርጅት የሚወክል ሀሳብ ነው ብለን አናስብም። ሰሞኑን በቡራዩ ከተማ አሸዋ ሜዳና ሌሎች አካባቢዎች በተፈጸመው ጥቃት 26 ሰዎች መሞታቸው ሲያደርጋቸው በርካቶች መቁሰላቸውና ብዙ ሺዎች መሰደዳቸው ይታወሳል። ይህንኑ ተከትሎ በአዲስ አበባ በተካሄደ ሰልፍም አምስት ሰዎች መሞታቸውን ፖሊስ አስታውቋል። ከኦሮሞ ነፃነት ግንባር ኦነግ ሊቀመንበር አቶ ዳውድ ኢብሳ ጋር ያደረግኩትን ቃለ ምልልስ ቀሪ ክፍል በሌላ ዘገባ እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድር ለዘገባው። ተከታዩ ዘገባም እዚያው ቡራዩ አካባቢ ያቆየናል። በቡራዩና በአካባቢዋ ነዋሪዎች ላይ በተፈጸመው ጥቃት የተፈናቀሉ ሰዎች በአዲስ አበባ የተለያዩ ትምህርት ቤቶች፣ የወጣት ማዕከሎች ውስጥ እንደተጠለሉ ናቸው። መስታወት አራጋው ከመካከላቸው አንዳንዶቹን አነጋግራለች። በቡራዩና አካባቢዋ በደረሰው ጥቃት ቤት ንብረታቸውን ትተው የሸሹ በአዲስ አበባ በተለያዩ መጠለያዎች የሚገኙ ከ17ሺ በላይ የሚሆኑ ዜጎች ዛሬም የጠፉ ቤተሰቦቻቸውን በመጠየቅ ላይ ናቸው። ወደ መኖሪያቸው ተመልሰው የወደመ ንብረታቸውንም ሆነ የጠፉ ቤተሰቦቻቸውን ለመፈለግ ድፍረት እንዳጡ ይናገራሉ። በቡራዩ ከ1974 ዓ ም ጀምሮ ነዋሪ የሆኑት አዛውንት አቶ ጩበሩ ዋራ ወራርሶ ተደጋጋሚ ግጭቶችና ጥቃቶች እንደነበሩና የዘንድሮው ግን በእጅጉ አስከፊ እንደሆነ ለቪኦኤ ገልጸዋል። ሌሌ ማንም ትሌሌ ከቤት ውጡ አሉ። መጀመሪያ በድለ ጀመሩ፣ ሁለተኛ በመሳሪያ ጀመሩ። እኛም እነሱ ጋር ስንታግል ህግ አካል ስንጠራ ህግ አካሉ መጥቶ በእውነቱ ነገር ከሆነ ፈጣሪ እንደሚያውቀው እኛ እንዳንና ብሎ በመሳሪያ መተኮስ ጀመረ። ያ መተኮስ ጀመረ። አሁን እኔ ቤተሰብ አስራ ሁለት ናቸው። ሶስቱ ወጥቴ ነው። ዘጠኝ የት እንደገባ አላውቅም። በሩ ቤቱ ሁሉ ተፈራርሷል። ይህን አሁን ሶስትና ሁለት ሬሳ ቤት ይኖራል። ሶስት ቀን መሬቱ ላይ ተቀብረን አራተኛው ቀን እሑድ፣ ቅዳሜ እሑድ ስነጋ ትንሽቱ ስምንት ሰዓት በጨለማ ነው አንድ ሶ ላልከ እኛ ሶስት ሰዎች ህይወቱ ያተረፋል። ሌሎቹ ያለበት አናውቅም። ልጆቹ የት እንደገቡ አናውቅም። የሞቱ ስንት እንትሆን አናውቅም። አንድ ሚስቷ ልዩ አንድ አለ እ ያለው ሌሎቹ ዘጠኝ የት እንደገቡ አናውቅም። ፈጣሪ እንደሚያውቃው አሁን ቤት ውስጥ ተከራይ ያለ ብዙ ሰዎች አሉ። ያቤቱ ንብረት ሁሉ ውድሟል። ምንም ነገር የቀራ ነገር ማንም ምንም ነገር የለም። ተመልሰ ለማየት በምን መንገድ ይነሳለ። ህይወታችን ያትርፈናል። እነሱ ቤት እንደገባ እናቀን። ይሄ መጨረሻ አራተኛ ጊዜ ነው እንደዚህ የተከሰተ። መጨረሻ አባረሩ አራተኛ ጊዜ ነው የተከሰተው አሉኝ። ከዚህ ቀደም እንደዚህ አይነት ነገር ገጥሟችሁ ያውቃል? መቼ ነበርሰባት እንደዚህ ገጥሟል። ዛሬ ሁለት አመት በፊቱም ገጥሟል። ዛሬ አንድ አመት ገጥሟል። አሁን ይሄ አራተኛ ነው። እነማን ናቸው ይሄንን ጥቃት ያደረሱባቸው እዛ ያሉት ናቸው እዛ ናቸው በሙሉ ያሉት እዛ ማን ያውቃል ነ የመጠሙ ወይ ደቡብ ሰው ላይ ከዚህ ቀደም ሲከሰት መንግስት ያውቃል ሁሌቹ ሁሌቱ ላይ ኦሮሚያ መንግስት ፈርሞ አሁን በኋላ ሌላ ብሄር ላይ እንደዚህ ችፌተት ና እንደዚህ ጥፋት ካለ ሀላፊነት ወስጃለሁ ብሎ ፍርማም አለ እኛ ለቄ ስንወጣ መልስ ብሎ ተመለስ ብሎ ያስመለሱ አካል ያለ ከብሮዮ መጥቶ ሶስት አራት ስብዛት አድርጎ ከዛ ቀጥሎ ዛሬ አመት እንድልቅ ጀመሩ። አሁን መጨረሻ ነው ያባረሩ። ሌላዋ የቡራዮ ነዋሪ የነበረችው ፀሐይ የኦሮሞ ተወላጅ ነኝ፣ የልጆች አባት ከጋሞ በመሆኑ ጥቃት ደርሶብኛል ትላለች። ከአስራ አምስት አመት በፊት ነው የተጋባ ነው እና ባሌን ትቼ ወዴትም ምንሄዳ አልችልም። ምን ንገደሉኝና እሱን ነኝ። ሶስት ዙር መጡ። ሶስተኛው ዙር ሁለተኛው ዙር እኔን ቀጥቅጦኝ፣ እንደገና እሱን አልጋ ላይ ሂዶ ያው ጨፈላለኩት። አራተኛ ዙር በጥቆማ ወሮም በኦሮምኛ በቃ ኢንሴቹን ብላይዞ እየመጡብሽ ነው አደኛ እንደኛው ልጅ በአይንም የሚያቀኝ በቃ ምንም አረግ አልችልም። ጎትቼው ተያይዘን ወደ አስፋልት ላይ ወጠን መንገድ ላይ ወደቀን። ምንም ሰውም የለም ሱቁም መንገዱ ሁሉ ዝግ ነው አስፋልቱ ዝግ ነው መራመድ አልችልም። አረባሌን አረባሌን ወይኔ ልጆቼን ብል የአስር አመት ልጅ እንዲ ሲት ልጁ ነሽ አንቺ ወልደሽ ምዝም ተመርሽ ያለሽ ጀርባው ላይ እንዴት ይመጋል አንተ የዶርቤ ልጅ ብሎ ሲደፉት የአራት አመት ልጅ ብቻ ነው ያልመቱብኝ። ሁለት ልጆች ነው ያሉኝ። ህፃኑም መቱብኝ። እዚህ ጋር ፈላን ፍቅር አለ ብለሽ አንቺ ስትኖሪ እዚህ ጋር ይሄ ስመጣብሽ ምንድን ነው የምትይ? እሰራለሁ ቤት ኑሮዬን አስተካክዬ እኖራለሁ ብዬ ነው። አንድ እጅ ኮ አብረሽ ቡና እየጠጣሽ እየበላሽ ነው። እንደ እንደገና አንቺን ነው የምፈልገው። የዱርዚ ተባባሪ ነሽ አንቺ። እንደውም በኦሮሞ ስም እየተባልኩ የምገደለው ምንኛ አማርኛ ነው እዚህ ጋር ማሩ ብዙየው ንብረት አፍርቶ ቤተሰብ መስርቶ ለ አምስት አመታት በቡራዮ እንደኖረ ይናገራል። የእስከ ዛሬውን ጥል በእርቅ እያበረድን ነበር የኖር ነው ይላል። ንብረት ወድመዋል፣ አካባቢ ህዝቡ ታርደዋል። በእውነቱ ከሆነ መጨመሪያ አያስፈልግም፣ መቀነስም አስፈልግም። በጅብን ተበልቷል አልቋል። እንደገና ወደ ቦታው መመለስም ከባድ ነው። ሳው ልጅ በፍጥረቱ እንደዚህ ሲሆን አናውቆም። በእውነት እየወት አልን ብለን አንገምስ ንደርግ በቡራዮ መልካ ገፈርሳ ለአስራ ሶስት ዓመታት የኖሩት አዛውንት ወደ መጣሁበት ለመመለስ አልፈልግም ይላሉ። እኔ አሁን በህይወት አለው። ነገር ግን ልመለስ እንኳን እዛ ቦታ ልይ ጊዜ እንኳን ወደፊት የሚያሰጋ እ ቢላ ከሰው እጅ እንዳልተመለሰ ነው። አሁን ማየው መንግስት የኛ ነው መሬትም የኛ ነው፣ እናንተ ዚጋ ምን አላችሁ፣ ጠቅላላ ተጠርጋችሁ ውጡ በሚባል እንዳለ ተቀጥቅጦ በጣም ህዝቡ እየተወዛገበ ነው፣ እየተበተነ ነው። እኔ ቤት መቃጠል ብቻ አይደለም። ብዙ ሰዎች ቤት ተቃጥሏል። ወይዘሮ ብርቄ ወርቁ አራት ልጆቻቸውን የወለዱት በቡራዮ ነው። ሁለት ልጆቻቸው በነበረው ጥቃት የት እንደደረሱ እንደማያውቁ ይናገራሉ። የት ብለው እንደሚፈልጉም ግራ እንደገባቸው ገልጸውልናል። የጠባው አመት ከመንፈቁ ነው። ባለ አስራ አንድ አስራ አንድ አመቱ ከእኔ ጋራ ነው። የአስራ ሰባት አመት ልጅና የአስራ አራት አመት ልጅ የት እንደገቡ የት እንደወጡ አላውቅም። ባለቤቴ የት ልትገሉትን ይኑርም አላውቅም። ጀሚላ ከሚል ድርስ ነፍሰ ጡር ናት። ሶስት ልጆቿን ይዛ ጥቃቱን ሸሽታ አዲስ አበባ ደርሳለች። መስጊድ ውስጥ ገብሬ የተደበኩን መጀመሪያ ማለት ነው። መስጊድ ርስትን አድራለሁ። ከዛ በኋላ ደግሞ እነሱ በላሊት ልጆች ዜ ወጥቻለሁ። ባለቤቴ በህይወት አለ ምንም አልሆነም ደውዬለት አለዋለን ግን ከሲነከሱ፣ ይኸውና አርብ ነው፣ ሳምንት ሊሆን ነው ከተለያየን ማለት ነው። ኤልሳ ባልቻም የዘጠኝ ወር ነፍሰ ጡር እንደሆነች ትናገራለች። ተወልዳ ያደገችው አዲስ አበባ ትዳር ይዛ በሶራምባ ትኖር እንደነበርም ነግራናለች። የሆነው አርብ ለሳምንት ከቀኑ ስድስት ሰዓት አካባቢ፣ ያው እኛ ካለንበት አካባቢ አንደኛ እሳት እየነደደ ነው፣ ሁለተኛ ደግሞ የሰው ነፍስ እየተገደለ ነው። በቪላ ማለት ይሄ ጎራዴን የሚባለው በሱ እያረዱ ሳይ ያው የሙተውን ሬሳ ራሱ እያየው ነው የሚወጣው ማለት ነው። ነፍሴ አውጭኝ መልኩ ለከተማውን ብዙ ምሩቅ አይደለም እና ወደ ወንዝ ምናምን ሰው ሲጥር የሞተውን ሬሳ በጣም ነፍሴ ለነፍሴ ስለፈረ ሮጬ ምናምን ሩጬ ወደ ከተማ አይገባው አይ ብዙ ሰው ነበረ ማለት፣ ጎራዴውን ይዞ ሊገል ስሉ ተመልሼ ሌላ ክልል ልገባ ስል አንደኛው አንድ ርጃ ቤልታል ነፍሴን አትፈዋለች ፖቲታኝ ወደ ሌላ የሆነ ሰው ቤት አስገብታኝ ነገሩን ሊረጋጋ ድጋሚ ይዛኝ ወጣች። ድንጋጤው ሰው ፊት ምናምን ማየትክ ቢላው ራሱ ከባድ ነው የያዙ። አሁን ያላችሁበት ሁኔታስ እንዴት ነው? አሁን ያለሁበት አካባቢ እግዚአብሔር ይስጣቸው የከተማ ወጣቶች ህብረተሰቡ፣ የአዲስ አበባ ህብረተሰቡ እግዚአብሔር ውስጣቸው ያለውን እየተባበረ እያደረገ ነው ያለው ማለት ነው። በፊሊጶስ ትምህርት ቤት ውስጥ ምን ያለ ነው? በፊሊጶስ ትምህርት ቤት ውስጥ የሚገኙት ተፈናቃዮች ትንሽ መረጋጋት እንደሚታይባቸው የገለጸው አንዱ የአስተባባሪ ወደ መጠለያው የሚገቡ አዳዲስ ሰዎች ዛሬም እየተቀበሉ እንደሆነ ገልጿል። መስታወትን ለዘገባው እናመሰግናለን ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ እየተላለፈላችሁ ያለ ስርጭት ነው እየሰማችሁ ያላችሁት ከምሽቱ 3 ሰዓት ከ36 ደቂቃ ሆኗል አሁን አዲስ አበባ ላይ ዝግጅታችን ይቀጥላል እስከ ምሽቱ አራት ሰዓት ወደ ተከታዩ ዘገባችን እንሄዳለን ቅዳሜ ዕለት በቡራዩ የተከሰተውን ግድያ በመቃወም በአርባ ምንጭ የተቃውሞ ሰልፍ ላይ በቁጣ ንብረት ለማውደም የቃጡ ወጣቶች እንደነበሩ የሚታወስ ሲሆን አንድ እንደ አካባቢው ባህል የሀገር ሽማግሌዎች ሳር ይዘው እና በንብረት ላይ ጉዳት እንዳይደርስ በአካል ቆመው ተከላክለዋል። ከነዚያም የጋሞ ሀገር ሽማግሌዎች አንዱና ከጋሞ ደሬዎች አንዱ የሆነው የካኦ ባህላዊ መሪም የሆኑት አቶ ደምሴ ጾራ በቡራዩ ሁከት በተገደሉ የጋሞ ብሔረሰብ አባላት የቀብር ስነ ስርዓት ላይ ሊገኙ ትናንትና ወደ አዲስ አበባ እንደሄዱ በስልክ አግኝተን አነጋግረናቸዋል በአንዳንድ የፖለቲካ አመለካከትና ፕሮፓጋንዳ እንዲሁም የግል ጥቅምን መነሻ ያደረጉ እንጂ በመሰረቱ በኢትዮጵያ ህዝብ መካከል የብሔር ግጭት ኖሮም አያውቅም ብለዋል አቶ ደምሴ ትዝታ በላቸው ነች ያነጋገረቻቸው ለውጡን ሙሉ ለሙሉ እንደግፋለን ነገር ግን በአንድ አገር ባልተደራጀ መልክ ለውጥ በሚደረግበት ጊዜ አንዳንድ ማህበራዊ ቀውሶች ይመጣሉ ወይም ይፈጸማሉ። ይሁን እንጂ አሁን በኢትዮጵያ ውስጥ ህዝቦች መሀል ወይም በብሔር ብሔረሰቦች መካከል በጥቃቅን ችግሮች አማካኝነት ግጭቶች ይፈጠራሉ። ግን እነዚህ ችግሮች ወይም ግጭቶች አብዛኛውን ጊዜ በኢትዮጵያ ህዝቦች መሀል ሳይሆን በአንዳንድ ቡድኖች ወይም በአንዳንድ ግለሰቦች የግል ጥቅም መነሻ በማድረግ ወገናዊ፣ ቡድናዊ ስሜቶችን በመፍጠር የሚያጋጩት ወይም በግጭቱ መንስኤ የሚሆኑ ምክንያቶች ከህዝቡ ውጭ የሚመጡ ናቸው። በአብዛኛው በኢትዮጵያ ህዝቦች መካከል ብዙም ጊዜ በህዝቦች ምክንያት ብቻ የሚነሱ ግጭቶች አይኖሩም። አንዳንድ ቦታ ባለማወቅም ለምሳሌ ከብት አርቢዎች አካባቢ በውሃ በግጦሽ፣ በመሳሰሉት ነገር የተለመደ ግጭቶች በእርግጥ አሉ። እነዚያም ቢሆኑ ጥቁር እጅ አለባቸው ብዙ ጊዜ። ይሁን እንጂ በአሁኑ ሁኔታ በአሁኑ ሁኔታ የሚካሄደውን ለውጥ በሚቃወሙ ጥቅማቸው በተነኩ ግለሰቦች እና ቀድሞ ስልጣን ላይ በነበሩ ሰዎች እንዲሁም ደግሞ በአንዳንድ የፖለቲካ ድርጅቶች ስህተት የፖለቲካ ፕሮፓጋንዳም ሆነ የፖለቲካ አመለካከት ስህተት ምክንያት የሚፈጠሩ ሁኔታዎች ናቸው በአሁኑ ጊዜ እየበዙ ያሉ እና በመሰረቱ በመሰረቱ በህዝቦች መሀል ያሉ ግጭቶች የኢትዮጵያ ችግር ሆነውም አያውቁም። የስርዓቶች ብልሹነት ነው የሚያመጣው እና አሁን እንደምታውቂው በህወሓት የሚመራው ኢህአዴግ በኢትዮጵያ ውስጥ ያመጣው ስርዓት ጠንቅ ነው። ቀደም ብሎ የተደረጉ አጉል ቅስቀሳዎች እና ፖለቲካ ሞቲቭ ናቸው ቅስቀሳዎች ይህ ጊዜው ለውጥ ላይ ተፅዕኖ በማድረግ አንዳንድ ቦታ ላይ እንግዲህ በህዝቦች መካከል አለመግባባት እንዲፈጠር እያደረጉ ነው ያለው የሚል ምለት ነው ያለ የፖሊስ ኮሚሽነሩ ዘይኑ ጀማል ለአሜሪካ ድምፅ ራዲዮ በሰጡት ማብራሪያ መሰረት ግጭቱ የብሔር ልዩነት መልክ እንዲይዝ፣ ሪዮተ አለም ልዩነትም መልክ እንዲይዝ ተደርጎ የአርበኞች ግንቦት ሰባትንና የኦሮሞ ነጻነት ግንባርን ተቀናቃኝነት የሚያመላክቱ ሆነው ነው። በሌላ ኃይል የተደራጁት ነው የሚሉት ድርጅቶቹ ደግሞ መግለጫ ሰጥተዋል። አንድ ሰባት ድርጅቶች ተሰባስበው በሰጡት መግለጫ ላይ ድርጅቶቹ ድርጊቱን አውግዘው እንዲህ አይነቱን እኩይ ተግባር የፈጸሙ ወጣቶች የሚሆኑ ማንኛውም አካላት እኛን የሚወክሉ አይደሉም ብለዋል። እርስዎ እዚህ ላይ ምን የሚያክሉት አለ? ይሄ አሁን ከኦነግ አቀባበልና ግንቦት ሰባት አቀባበል ጋር የተያያዘ አይደለም። ጥቃቱ መፈጸም የተጀመረው መስከረም ሁለት ነው። ኦነግ መሪዎች የመቀበሉ ጉዳይ አምስት መስከረም ላይ ነው የሆነው። ግን በጣም ወደኋላ ሄዶ ጥቃቱ በዘመዶቻችን ላይ የደረሰው መስከረም ሁለት ሁለት ሺህ አስራ አንድ ነው። ስለዚህ ይሄ የሚያያዝ ነገር አይደለም ሁለቱ ድርጅቶች መካከል ያለው ወይም ደጋፊዎች መካከል ያለው ጉዳይ ሰበብ የሚሆን አይደለም። የማያያዙ ነገር ምናልባት ምናልባት የፖለቲካ ሞቲቭ ወይም ወደ ፖለቲካ ጉዳይ ለማዞር ካልሆነ በስተቀር በቀጥታ ሕዝባችን ከዚህ ጋር ግንኙነት የለውም። እነዚህ ሰዎች አርብ ይዘው አዲስ አበባ መጡ። ቤት ተከራይተው ይህን ስራቸውን እያሳፉ ቆዩ። ረዥም ጊዜ አዲስ አበባ ስለቆዩ ደግሞ አቅም ሲያዳብሩ ትንሽ መሬት እየገዙ ቤት እየሰሩ መኖር ነው። ከአዲስ አበባ ከተማ መስፋፋት እድገት ጋር የተጣጣመ ኢኮኖሚ አቋም ባለመፍጠራቸው እየተገፉ ወደ ገጠሩ እየሄዱ ነበረ እና አሁን የደረሱበት ቦታ ድረስ በተለይ ሰበታን ወይም በአጭሩ አዲስ አበባ ዙሪያ ዞን፣ ልዩ ዞን የሚባለው አካባቢ ድረስ ነው የሄዱትና በዛ አጋጣሚ እንደሚመስለኝ መሬት እንደውም አግኝቶ ቤት የሰሩ ከሆነ ቀጥታ ከገበሬው ትንሽ ቦታ ገዝተው እዛች ላይ ቀልሶ ነው የሚኖሩት። ስለዚህ የፖለቲካ ጉዳይም የላቸውም፣ የኢኮኖሚክ ኢንትረስትም የላቸውም። መኖር ብቻ ነው፣ ከፖለቲካ ሁኔታ ጋር የተያዘ አይደለም። እነዚህ ደግሞ ጥቃቱን ያደረሱት የኦሮሞ ብሔረሰብ አባል ይሁኑ እንጂ እኛ ቄሮ ይሁኑ ወይም ሌላ አይነት ይሁኑ አናውቅም። እንግዲህ እንደሚነግሩም ከነሱ እንደሰማን ከሆነ ኦሮሞዎች አብረዋቸው የሚኖሩ እዚህ ላይ ትዝታ፣ አንድ ነገር አጥብቀ ለማሳሰብ ይፈልጋለሁ። እኛ አምስት መቶ ኪሎ ሜትር ያህል ርቀት ላይ ከጋመቦፋ ነው ያለ ነው። እንደምታውቀው ሕዝባችን አዲስ አበባ እና አዲስ አበባ ዙሪያ ላይ ነው ያሉትና አሁን ይሄ ጥቃት የተፈጸመበትን መሰረታዊ ምክንያት አላገኘንም። ከምን የተነሳ ነው የሚለውን በቀጥታ ከተጎጂው ዘመዶቻችን ለማጣራት እንፈልጋለን፣ ነጥ እንችላለን። መልካም ነው። የክልሉ ፕሬዚደንት አቶ ለማ መገርሳ በሰጡት ጋዜጣዊ መግለጫ ቀደም ብሎ አንድ ሴት ልጅ እንደተገደለች ነው እሳቸው የተናገሩትን ለመጥቀስ ነው እንጂ በርካታ ሌሎች ያልተረጋገጡ ዜናዎች የሚናፈሱ አሉ። በዛ ምክንያት ነው መጀመሪያ አንድ ሴት ተገደለች ከገዳዮቹ በኩል የሚል ነገር ተናግረዋል እና በሌላ በኩል የፌዴራል ኮሚሽኑ ውጪ የተቀናጀ የብሔር ግጭት ለማስመሰል ነው ብለው በሰጡን መግለጫ በገሞ ጎፋ ያካሄዳችሁትን ሰልፍ ጠቅሰው ተናግረው ነበረ። ለሰልፉ ፍቃድ የተጠየቀው ጥቃቱ ከመከሰቱ አስቀድሞ ነው ነው ያሉትና ያንን ደብዳቤ ያረቀቁትን እና ለሰልፍ ፍቃድ የጠየቁትን እርሶ በውል ያውቃሉ። ለዛ ደብዳቤ ዋቢ ሊሆኑ ይችላሉ። ያ ደብዳቤ እዚህ አዲስ አበባ ነው የተጠየቀው ወይ ጋሞጎፋ ጋሞጎፋ እኛ ነን የጠየቅነው። እኛ የሀገር ሽማግሌዎች የጋሞ ምሁራን ተሰብስብ ከአስር ከሀያ ወደ ሀያ የምንጠጋ አስተዳደሩ ሄደን ዓርብ በቃል ቁጭ ብለን አነጋግረን ጽሁፉን ቅዳሜ አቅርበን ጽሁፉን ሰጥተን ነው የወጣ ነው እዛ በኋላ ጎኑ ተመካክሮበት ፈቃድ ሰጥተን እንግዲህ ሰኞ እንዲሆን አስቸኳይ ስለነበረና ዋይቃውም ስለበዛ ጊዜም ስለሌለን በጥርፊያ ሰኞ ቀን እንዲሆን አድርገናል እንጂ ጽሑፉንም ያቀረብን እኛ ፈቃዱን የተሰጠን እኮ እዛ ጋሞ ጎፋ ነው። አርባ ምንጭ የመሰለኝ ይሄንንም እየመረመርን ነው። ይሄ አንዱ የማስረጃ አካል ነው ብለው ነው ያቀረቡትና እርስዎ የሚሉት ግን ጥቃቱ የተጀመረው ቀደም ብሎ ነው ነው የሚሉኝ። መስከረም ሁለት መስከረም ሁለት ከዛ ስም ሶስትን ተደገመ ጥቃቱ እየተደገመ እያለ ነው። እንግዲህ የሀገር ሽማግሌዎች እና ምሁራን፣ የደሞሰ ወላጆች በምጫ ደን የጠየቅነው እና የሚያሳምን አይደለም። እሺ፣ በገሙ ጎፋ ትላንትና ሰልፉን ስታካሄዱ ይታይ ነበረ። እናንተ ሳር ይዛችሁ ግለሰቦች ንብረት የሆኑ አንዳንድ ንብረቶች ጥቃት እንዳይደርስባቸው ስትለምኑ አሁን እንዴት ነው ሁኔታው ገሙ ጎፋ ውስጥ? የተረጋጋ ነው፣ በጣም የተረጋጋ ነው። በፊትም ቢሆን ፖለቲካሊ ሞቲቬትድ የሆነ ሰልፍ አይደለም። የዘመዶቻችንን ጥቃት ወይም በደል ለማሰማት ነው። ሁለተኛ እንግዲህ የእዛ አካባቢ አርባ ምንጭ የተገኙት አንድ የኦሮሞ ልማት ባንክ፣ አንድ የኦሮሞ ኢንተርናሽናል ባንክ፣ አንድ ሌላ ደግሞ አዋሽ የሚል ነበረና ያንን ሲያይ በጣም የተበሳጨው ነጋው ወገን ይህን ጥቃት አይነት ለማድረስ ሞከረ። እኛ እንግዲህ አይ ክዝልሽ እንደሆነ መለባ ምስሎቹን አይተሽ እንደሆነ ባንኮቹን ከጀርባችን አድርገን ድንጋዩ የሚወረወረው ድንጋይ ሁለት ነው የቆም ነው እንግዲህ፣ ቆም ያለው ባህላዊ ስርዓቶችን ይዤ ሌሎች የሀገር ሽማግሌዎች ተንበርክከው ነው። ይህ እንግዲህ የጋሞ ወርቃማው እሴት ነው፣ ባህል ነው። ትክራት በዚህ ላይ ማንም ጋሞ የሆነ ሰው አያልፍም። ከዚህ በኋላ የሚገርምሽ ነገር ጦር ጥይት የሚተኮስ ቢሆንም ይሄ ነው የሚደረገው። በጣም ነው የማመሰግነው ስለደረሰባችሁ ሀዘን በጣም ነው የምናዝነው ነው። የቀብር ስነ ስርዓቱን ስታጠናቀቁ እንደገና ለማነጋገር እንግዲህ ወደ እርስዎ እንደውላለን። የጋሞ ዳሬዎች አንዱ ካዎ ደምሴ ጻራ በጣም ነው የማመሰግኖት። የዜናችን ተካፋይ ስለሆንሽ በጣም አመሰግናለሁ። እዚያስል አሜን። ፕሮግራማችን ይቀጥላል። የጠቅላይ ሚኒስትር አብይ አህመድና የፕሬዝደንት ኢሳያስ አፈወርቂ የጅዳ ቆይታ ከጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ ሚኒስትር ከአቶ ፍጹም አረጋ ጋር ትናንት የጀመርነው ውይይት ይቀጥላል። ጠቅላይ ሚኒስትር አብይ አህመድና ፕሬዚደንት ኢሳያስ አፈወርቂ ሰሞኑን ጂዳና አቡዳቢ ላይ ካደረጓቸው ቆይታዎች ጋር ተያይዞ ይህ የተሟሟቀው የኢትዮጵያ እንዲሁም የሳዑዲ አረቢያ እና የተባበሩት አረብ ኤሚሬቶች በሌላ በኩል ግንኙነቶች ኢትዮጵያን ወደ የመን ጦርነት ጎትቶ ሊያስገባት ይሆን። የተንታኞችና የታዛቢዎች ስጋት ነው። አቶ ፍጹም ወደ መልሳቸው ይመለሳሉ። እዚህ ላይ ማለት የምችለው ያው ይህንን ሀሳብ ለፖለቲካ ተንታኞቹ ተዋልለው፣ በኢትዮጵያ በኩል ቅድም ከገለጽኩት ሰውምነት የወጣ ወይም ደግሞ ቅድም ከገለጽኩት የተለየ ነገር በጅዳ ወይም በአቡዳቢ በነበሩ መድረኮች ላይ አልተነሱም። እና በአደን ባህረ ሰላጤ አካባቢ የተለያዩ ሀገሮች ወታደራዊ ይዞታቸውን እያስፋፉ ነው ያሉት፣ የጦር መደቦች እየተስፋፉ ነው ያሉት እና የኢትዮጵያ አቋም ለመሆኑ ምንድን ነው? በዚህ ላይ ኢትዮጵያ በጅቡቲም አካባቢ በሶማሊያም በኤርትራም አካባቢ ቀይ ባህርን ህንድ ውቅያኖስን ጨምሮ የሚደረጉ የተለያዩ እንቅስቃሴዎች እንዳሉ ትመለከታለች። ኢትዮጵያ ትልቅ ኢንትረስት አላት። የንግድ መርከቦቿ በዛ ነው የሚንቀሳቀሱት። ራሷን ብቻ ሳይሆን በኢትዮጵያ ኢትዮጵያ የሚገቡና የሚወጡ ሸቀጦች በዚሁ ኮሪደር ነው የሚንቀሳቀሰው። ለሰላማችን፣ ለልማታችን ትልቅ ትኩረት ትልቅ ጠቀሜታ ወይም ፋይዳ እንዳለው እንገነዘባለን። ስለዚህ ይህንን በውጭ ግንኙነት ፖሊሲና ስትራቴጂ በምንለው ተከልሶ ያው ምላሽ የሚሰጠው ነው የሚሆነው እና ኢትዮጵያ የሚደረገውን እንቅስቃሴ ጠንቅቃ ታውቃለች። በዚህ መልክ እንዲህ ይሆናል ብለን ይፋ የምናደርገው ነገር አይደለም። በሚገባ ግን ጉዳዩን በቅርብ እየተከታተል ትገኛለች። ማለት ኢትዮጵያ ከፍተኛ የሆነ የውጭ ምንዛሪ እጥረት እንዳለባት፣ እንደዚሁም በነዳጅ አቅርቦትን በኩል እጥረት እንዳለባት ጠቅላይ ሚኒስትሩ በተደጋጋሚ ሲናገሩ ተሰምተዋል። በአሜሪካ ቆይታቸውም ወቅት ሆነ ከዛ በፊት ከዚያ በኋላም እንዲሁ ይሄ ከሳዑዲ አረቢያና ከተባበሩት አረብ ኤምሬቶች ጋር ያላት ግንኙነት የሞቀ ግንኙነት ማለት ይቻላል። በመሰረቱ ለእነዚህ ችግሮቿ መልስ ይሰጣል ወይም አፋጣኝ የሆነ ማስታገሻ ይሰጣል ብላችሁ ታምናላችሁ አቶ ፍጹም? ወይም እየተገኘ ያለ ነገር አለ? አሁን የውጭ ምንዛሪ እጥረታችን ወይም ደግሞ ኔጌቲቭ ትሬድ ባላንሳችን ብዙ የኢምፖርት ፍላጎት ከመኖሩ ጋርና የውጭ ምንዛሪ ፍላጎታችንን የሚያሳካ ኤክስፖርት በዛው ደረጃ ማሳደግ ካለመቻላችን ጋር የሚጣ እንደሆነ እንገነዘባለን። ስለዚህ ዋነኛው መፍትሄ የኤክስፖርት ምርቶቻችንን ይበልጥ ማሳደግ በቀላሉ ደግሞ በሀገር ውስጥ ማምረት የውጭ ምንዛሬን ማዳን የሚችልባቸውንም ጎን ለጎን ማስጌጥ፣ በዋናነት ግን ኤክስፖርት ሌድ የሆነ ኢንዱስትራላይዜሽንን ግብርናንም በተጨማሪ ፕሮሰስ አድርጎ በሴት የመጨመር ነገሮች ላይ ማተኩረን መስራት የሚፈልገው በሱ መልክም ሲሰራ ቆይተዋል። በአብዛኛው ደህና የሚመስሉ ውጤቶችም አሉ። በእንደዚህ አይነት እድገት ላይ ያሉ ሀገሮች የገጠማቸው አይነት ችግር እየገጠምን ነው። ቻይና የዛሬ ሀያ አምስት አመት ሌሎችንም ፈጣን እድገት ያስመዘገቡ ሀገሮች ያጋጠማቸው ነገር እንደሆነ እናያለን። ከዚህ ችግር በጊዜያዊነት ለመውጣት የተለያዩ ጊዜያዊ ለምሳሌ የውጭ ምንዛሪ ዲፖዚት እንዲኖር ጥረት ስናደርግ ቆይተናል። በዚህ ዙሪያ ላይ ሊተባበረን አብረን ሊሰራን ከሚችል ሀገር ጋር ሁሉ ለመስራት ዝግጁ ነን። የተባበሩት አረብ ኢሚሬት ባለፈው ያው ኢንቨስት ለማድረግ ኢትዮጵያ ውስጥ ኢንቨስት ለማድረግ የወሰኑ ስምም ደግሞ አስቀድሞ ዲፖዚት ለማድረግ የተስማሙት መሰረት የአንድ ቢሊዮን ዶላር ኢንቨስትመንት አድቫንስ ሲያስገቡበት ሁኔታ አለ። እዛም ቀጣይም ሊኖር እንደሚችል እንጠብቃለን። ተመሳሳይ ደረጃ አይሆንም ግን፣ የተወሰነ በሳውቴን በኩል ቃል የተገባበት ሁኔታ አለ። ጠቅላይ ሚኒስትሩ የነዳጅ የነዳጅ አቅርቦት ጠይቀው ነበረ ለአንድ አመት የሚበቃ እና በተራዘመ ጊዜ ክፍያ የሚሸፈን ይሄ መልስ አግኝቷል። ፕሮሰስ ላይ ነው ያለው። ማለት ጊዜ ይጠይቃል የሱን ውጤት ለማግኘት። ግን የሚሰሩ ስራዎች አሉ። ያ በመሰራት ላይ ነው ያለው ስለዚህ ከእነዚህ ሀገሮች ብቻም ሳይሆን ለምሳሌ ባለፈው ቻይና በሄዱበት ወቅት የብድር የወለድ ምጣኔው እንዲስተካከል፣ የመክፈያ ጊዜው እንዲራዘም፣ ሌሎችም ያቀረቧቸው ጥያቄዎች በአሁንታ ምላሽ ያገኘበት ሁኔታ አለ። ስለዚህ በሌሎችም ሀገሮች የምናደርጋቸው እድሉ እስካለ ድረስ የውጭ ምንዛሪ ጫናችንን የምንጠንሱ ስራዎችን ወደ ጎድ መስራታችን የምንቀጥል ይሆናል ማለት ነው። እዚህ የተደረገውም ከዛን ግን ይታይ ይችላል። የነዳጁም አስቀድሞ አሁን ስድስት ወር የክፍያ ጊዜ ያለው የነዳጅ አቅርቦት አሰራር ነው ያለን። ስድስት ወር መሆኑ ቀርቶ አንድ አመት ድረስ የሚታገስም ከሆነ የውጭ ምንዛሪ ጫናችንን ከጊዜ ከአጭር ጊዜ አንጻር ይቀርፍልናል። ስለዚህ ከሳውዲ ከዩናይትድ አረብ ሚሬት ጋር የተጀመሩት ሌሎችም ይህ ዕድል ሊሰጡ ከሚችሉ ይሁን ሌሎች ሀገሮች ጋር በተመሳሳይ ጥያቄ ሊቀርብ እና በትብብር ሊሰራ የሚችል ስራ እንደሆነ ተደርጎ ቢወሰድ ጥሩ ነው። ጠቅላይ ሚኒስትሩ ወደ ሳዑዲ አረቢያ ሄደው በነበረ ጊዜ እንደተመረጡ ማለት ነው የተወሰኑ ኢትዮጵያውያንን ከእስር ቤት አስለቅቀው ሲመለሱ፣ ሼክ መሐመድ አላሙዲንም ሞክረው ፍቃድ ካገኙ በኋላ እንዳልተሳካ ገልጸው በቅርብ ጊዜ እንደሚለቀቁ ተናግረው ነበር እና በዚህ ጉብኝታቸውም ይሁን በማንኛውም አጋጣሚ ይሄ ጥያቄ ተነስቷል? ምንስ ሁኔታ ላይ ይገኛል? የሼሁ ጉዳይ ይህን በሚመለከት ቀደም ሲል ለጋዜጠኞች ቃለ ምልልስ የሰጡበት ወቅት ይፋ ያደረጉት ነገር አለ። ያም ጥያቄያቸውን ማቅረባቸውን እና ግን ደግሞ በሀገሪቱ ሕግ መሰረት መታየት እንዳለበት ምላሽ ማግኘታቸውን ስለሆነም ይህንን አክብረን በመጠባበቅ ላይ እንደሆነ እሳቸው ጥያቄውን በአገኙት መድረክ መጠየቃቸውን አላቆምም፣ ግን ደግሞ እስካሁን በይፋ የተሰጠ ምላሽ የለም። በአሁኑም ቆይታ ጥያቄውን እንዳቀረቡ በተለይ አንድ ለአንድ በነበራቸው ቆይታ ጥያቄያቸውን ማቅረባቸውን ተገንዝብ ያለው ሆኖም ግን ያው በሀገሪቶቹ መሠረት ምላሽ የሚሰጥበት እንደሆነ ምላሽ እንደተገኘ ነው የማውቀው። ሌላው አቶ ፍጹም አዲሱን አመት ምክንያት በማድረግ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀኔራል ሰዓረ መኮንን መግለጫ ሲሰጡ ለአዲሱ ዓመት ለኢትዮጵያ ሕዝብ ይዘን የምንመጣው ገጸ በረከት ብለውን እሳቸው የተናገሩት የባህር ኃይል ማቋቋም ነበረ። ምን ማለት ነው? የባህር ኃይል ማቋቋም ማለት አንደኛ ሁለተኛ አሁን እርስዎ እየገለጹልኝ ያሉት የአካባቢያዊ ሰላም ሁኔታ ንግግር ላይ ያለ ባለበት ወቅት የባህር ኃይልን ማቋቋም በጎ ዜና ነው ወይ ለኢትዮጵያ? ስጋቱ አስማን ነው። ከኤርትራ ጋር ሰላም ከሰፈነ፣ ከአካባቢው ሀገሮች ጋር ሰላም ላይ ከሆነ ያለችው፣ በዚህ ጉዳይ ላይ ዝርዝር መረጃ የለኝም ግን አንድ ሀገር የባህር በር ስለሌለው የንግድ መርከብ ሊኖረው አይችልም ብሎ ማሰብ አይቻልም። ስለ ንግድ መርከብ አይደለም አቶ ፍጹም፣ ቀርቻለሁ ልመጣ ነው ወደዛኛ ጥያቄ። ልክ እንደዛ ሁሉ አንድ ሀገር ወደብ ኖሮትም የንግድ መርከብ ላይ ኖሮ ይችላል። እንደዛ የሆኑም ሀገሮች አለ። በሌላ በኩል የባህር በር ስለሌለን የባህር ላይ አያስፈልግም ብሎ ማሰብ ምክንያቱም የኛ እንደ ሀገር የትሬድ ትርጣኔው ህዝቡ አቅጣጫ ነሳ ስለሚችል አቅም እየጎለበተ ሲመጣ ያንንም ማሰብ የማይቀር እንደሆነ መገንዘብ ይቻላል። ስለዚህ ማለት በትንሹ አንድ ወቅት ላይ ለምሳሌ የፓይሬቶችን ታሪክ ብናነሳ በዛን ወቅት ቀይ ባህር ላይ የነበረውን ወይም ህንድ ውቅያኖስ ላይ የነበረውን ፓይሬቶች ለመቆጣጠር በዓለም ላይ ያሉ ታላላቅ ሀገሮች የራሳቸውን ጥረት ለማስገበር ሲሉ የላኳቸው የባህር ኃይሎች ነበሩ ሲታደጉ የነበረው እና ኢትዮጵያ የራሷን ኢንትረስት በዛን ወቅት ማስጠበቅ ያልቻለችበት ሁኔታ እንዳለ የቅርብ ጊዜ ትዝታ ነው። ስለዚህ ከየት ከየት ይነሳል የሚለው ብዙ ትንታኔ ሊቀመጥ ይችላል። ከኤርትራ ጋር የደረስነው ሰላም በጋራም ይህን ነገር ለመስራት ትልቅ እድል ነው ብሎ መውሰድ ይቻላል እና የተለየ ዝርዝር ከዚህ በላይ ቅድሚ ለመስጠት መረጃ ጥረት አለ። እሺ ጠቅላይ ሚኒስትር አብይ አህመድ ወደ ጅዳ ሰሞኑን ተጉዘው በነበረበት ጊዜ ኢትዮጵያ ውስጥ በተለይ በአዲስ አበባ ከተማና በአካባቢዋ ከበድ ያለ ውጥረት ሰፍኖ ነበር እና ጠቅላይ ሚኒስትሩ በዚህ ሁኔታ ውስጥ ከሀገር መሄድ አልነበረባቸውም፣ እዛው ሆነው ሁኔታውን መቆጣጠር መምራት ነበረባቸው የሚሉ ወቃሾችን ሰምቻለሁና ምንድን ነው የእርሶም ሆነ የጽህፈት ቤቶ ምላሽ? አቶ ፍጹም ለዚህ ጠቅላይ ሚኒስትሩ ወደ ሳውዲ አረቢያ በተነሱበት ወቅት በሀገሪቱ ላይ ምንም አይነት ረብሻ አልነበረም። ሰላም ነው የነበረው። እናም እዛ እንደደረሱ ከአንድ ቀን በኋላ ነው ይህ ነገር ያጋጠመው። እዛ ሆነውም ጉዳዩን በቅርበት ሲከታተሉና አመራር ሲሰጡ ነው የነበረው ፈጥነው በመምጣት ቦታው ላይም ተገኝተው ጉብኝት አድርገው በአስቸኳይም የደህንነት ምክር ቤትም ሰብስበው ጉዳዩ ላይ የተወሰደውን አቋም የሚያሳውቁበት ሁኔታ ነው ያለውና ከዚህ ስንነሳ ያው መሄድ አልነበረባቸውም ብሎ ያሉ ወገኖች ምናልባት ይህ ዘትር መረጃ ስለሌላቸው ይሆናል እያስባሉ። በአጠቃላይ በአሁኑ ጊዜ ኢትዮጵያ ውስጥ የምናየው ሁኔታ ወዴት አቅጣጫ ይሄዳል፣ በጠቅላይ ሚኒስትር አብይ አህመድ አስተዳደር እምነት? አቶ ፍጹም፣ ይህ እንግዲህ ያው የተለያዩ አስተያየቶች ያላቸው ወገኖች የተለያዩ አስተያየት ሊሰጡ ይችላሉ። ባለፉት አምስት ወራት ግን ኢትዮጵያ ውስጥ የተካሄዱትን ፈጣን ሁሉን አቀፍ የለውጥ እንቅስቃሴ ስንመለከት በውጭ ሀገርም ጭምር በትጥቅ ትግል የነበሩ አካላት ወደ ሀገራቸው መጥቶ በሰላም መንገድ እንዲታገሉ የተደረገበት እስረኞችም እንዲፈቱ አሸባሪ ተብሎ የተፈረጁም ከፍረጃውን ነፃ እንዲሆኑ በአጠቃላይ የተጀመረው የይቅርታና አብሮ የመሄድ ጎዳና ሰሞኑ የተፈጠረውን አይነት ጸብ እንዲፈጠር ምክንያት ሊሆን አይችልም። ይህም ምክንያት ምን እንደሆነም በአጭር ጊዜ ተጣርቶ መነሻ ሁሉ በደንብ ታውቆ መፍትሄ የሚሰጥበት ነው እና በአጠቃላይ በጣም ብርሃን ሆነና የነበሩ መልካም የጋራ ሀገር መገንባት እንቅስቃሴ ተጠናክሮ የሚቀጥልበት ሁኔታ እንደሚኖር ነው የሚሰማኝ። እዚህም እዚያም ያሉ በቀላሉ ረጅም ጊዜ የተቃቃሩ በእርግጥም ከንጹህ ልብ ይቅርታ ማውረድ ያልቻሉ ወገኖች ወደ ጸብ የሚገቡ ሕይወት ወደ ማጥፋት የሚገቡ ከድርጊታቸው እንቅስቀሳት ያለበት ሁኔታ ነው ያለው። መንግስትም ደግሞ ጠንክር ብሎ ህግ የማስከበርን መንግስት ዋነኛ ስራ ህግ የማስከበርን በመሆኑ ህግ የማስከበርን ስራ አጠናክሮ መውሰድ እንዳለበትም የያዘው ጉዳይ ነው። ስለዚህ ከእነዚህ ሁሉ ተነስተን ህብረተሰቡም መብቱን አክብሮና አስከብሮ የተጀመረውን መልካም ነገር አስከብሮ በመሄድ ውድነት እንዳለው ገነዘባለሁ። መንግስትም የህብረተሰቡን ተስፋ የበለጠ ሊለመልን ተፈጠረውንም ጊዜ ችግር ባቸው ጊዜ አትፋክሎ በፊት የተጀመረው በጋራ የመስራት ተቻችሎ የመሄድ እንቅስቃሴ ይኖራል ብዬ እጠብቃለሁ። የፖለቲካ ፓርቲዎችን ለረጅም ጊዜ ሲመኙ የነበረውን አንዳንዶችም በትጥቅ ትግል ጭምር ለማምጣት ሲታገሉ የነበረውን በዚህ መልክ መምጣቱን በአክብሮት እያዩት እንደሆነ ያለው። ስለዚህ እነሱም ይህም ድል ዳይበላሽ ከመንግስት ጋር በዛ ላይ እንደሚሰሩ ህዝባቸውንም እንደማያስቀኝነት ተስፋ አለኝ። ስለዚህ የተሻለች መልካም ግን ለም ለም ኢትዮጵያን እንገነባለን ብሎ ያስባል። በአንድ በኩል ጠቅላይ ሚኒስትሩ እየመሩ ያሉት ለውጥ ክፍት የሆነ አሳታፊ የሆነ ማህበረሰብን የመፍጠር የለውጥ ሂደት ጥሩ መሆኑን እያሞገሱም ጭምር እየተናገሩ ቢኖሩም በሌላ በኩል ደግሞ ከልክ በላይ እጃቸው ላልቷል፣ ስርዓትና ህግን ማስከበር አቅቷቸዋል፣ ሀገሪቱን ወደ መበታተንና ወደ እርስ በርስ ቁርቁስ ሊያስገባ የሚችል መንገድ ላይ ነው ያለ ነው የሚል ስጋት ያላቸው ብዙ ናቸው። አቶ ፍጹም እንግዲህ የሰዎቹን አስተያየት እናከብራለን ግን ጠቅላይ ሚኒስትሩ ዲሞክራሲያዊ ስርዓት ውስጥ መገንባት ያለበትን የነጻ አሳሰብ አክብረው፣ ግን ደግሞ በህግ የበላይነት ላይ ደግሞ የማይደራደር አቋም ይዘው እየመሩ ስለሆነ እንደዚህ አይነት ስጋት ያላቸው ስጋታቸው ሰሞኑን ከገጠመን ሁኔታ አንጻር እውነትነት አለው ብሎ መውሰድ ይቻላል። ምንም ግን ይህንን ጠበቅ ባለ አመራር የዲሞክራሲ ስርዓትን አደጋ ላይ በማይጠል መንገድ ዜጎችን የነጻ ሀሳብ በማራመድ ሰላማዊ በሆነ መንገድ የምታገል አቅጣጫ በማይዘጋ መንገድ የህግ የበላይነት ስለ መሄድ አርሳብ እንዳላቸው ማስከበር። አቶ ፍጹም አረጋ፣ የጠቅላይ ሚኒስትር ጽህፈት ቤት ኃላፊ፣ ለማብራሪያዎ ለሰጡኝ ጊዜ በጣም አመሰግናለሁ። ዜር ይስጥልኝ። አመሰግናለሁ። የምሽቱ ዝግጅታችንን በዚሁ ተጠናቋል። ክቡራትና ክቡራን አብራችሁን ስለ ቆያችሁን እናመሰግናለን። የትግርኛ ዝግጅት ይቀጥላል። በእኛ በኩል ሰላም፣ በደህና አደሩ።